የቀድሞ የትግል አጋሮች፣ የደቡብ ሱዳን ምስራቾችና የቀድሞ የፖለቲካ ጓዶች፣ የዛሬ ባላንጦች ፕሬዚዳንት ሳልቫኪር እና ሪየክ ማቻር የአገሪቱን የነፃነት ቀን ሐምሌ 227 የሚያከብሩት ኩርፊያቸው ሳይበርድ የ18 ወራቱ የእርስ በርስ ጦርነት ሳይሰክን ይሆናል። የሁለቱ ሰዎች አለመግባባትና ጦር መማዘዝ ከ2 ሚሊዮን 225000 በላይ ደቡብ ሱዳናውያን ህይወትን ማመሳቀሉን በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን የአፍሪካ የህዝብ ግንኙነት ባለሙያ ካሪን ደግሩይል ይናገራሉ። ደቡብ ሱዳን ከ2 ሚሊዮን 225000 በላይ ሰዎች በማያባራ ግጭት ከመኖሪያ ቀያቸው ተፈናቅለው የነፃነት በዓሏን ለማክበር ተዘጋጅታለች። 730 ሺህ ሰዎች አገራቸውን ጥለው ተሰደዋል። ብዙዎቹ የደቡብ ሱዳን አጎራባች ወደሆኑት ኢትዮጵያ፣ ኬንያ፣ ዩጋንዳ የተሰደዱ ናቸው። አንድ ነጥብ አምስት ሚሊዮን ዜጎች ደግሞ በዚያው በሀገራቸው ከመኖሪያ ቀያቸው ተፈናቅለው በደቡብ ሱዳን የድንበር አካባቢዎች ይገኛሉ። ምዕራባውያን ሀገራት የሚሆኑ አለም አቀፍ ተቋማት የደቡብ ሱዳን ተቀናቃኞችን ከመተቸት ባለፈ ወደ ኢኮኖሚያዊና ማህበራዊ ምስቅልቅል የምታሽቆለቁለውን አገር ለማዳን የወሰዱት ሁነኛ እርምጃ የለም። የተባበሩት መንግሥታት ድርጅት ከዚህ ቀደም የአውሮጳ ሕብረትና አሜሪካ የጉዞና የሀብት ማዕቀብ በጣሉባቸው ስድስት የጦር መሪዎች ላይ ድጋሚ ማዕቀብ ጥሏል። ማዕቀቡም ይሁን በአዲስ አበባ ለወራት የዘለቀው የድርድር ሂደት እንስቶችን ከመደፈር ልጆችን ከግዳጅ ውትድርና አልታደጋቸውም። ካሪን ደግሩይል ከመኖሪያ ቀያቸው ተፈናቅለው በዚያው በደቡብ ሱዳን የሚገኙ ከ1.5 ሚሊዮን በላይ ዜጎች ኑሮ ፈታኝ መሆኑን ይናገራሉ። ከመኖሪያ ቀያቸው ተፈናቅለው በደቡብ ሱዳን የሚገኙ ዜጎችን መርዳት ከፍተኛ ፈተና ሆኖብናል። ከፍተኛ የሆነ የአቅርቦት ችግር አለ። ደቡብ ሱዳን አዲስ ሀገር ነች። መሰረተ ልማት የላትም። ብዙዎቹ እርዳታ ፈላጊ ተፈናቃዮች የሚገኙት ደግሞ በገጠራማ አካባቢዎች ነው። የተወሰኑት ደግሞ ጥበቃ በሚያገኙበት የተባበሩት መንግስታት ድርጅት መጠለያ ጣቢያዎች ይገኛሉ። የደህንነቱ ሁኔታ በጣም ፈተና ነው። አሁን በስልጣን ላይ የሚገኘው የፕሬዚዳንት ሳልቫኪር ፓርቲ የአገሪቱን የነጻነት በዓል ለማክበር ሽር ጉድ ላይ መሆኑ ተሰምቷል። ከፍተኛ የገንዘብ እጥረት አለበት የተባለው መንግስት የገንዘብ ነቶችን ከኢኮኖሚው አቅም በላይ በማተም ወደ ገበያው አስገብቷል የሚል ትችትም ይሰነዘርበታል። የአገሪቱ ኢኮኖሚ ዋነኛ የገቢ ምንጭ የነበረው የነዳጅ ምርትም ቢሆን በእርስ በርሱ ጦርነት ጫና ውስጥ መውደቁን የዓለም ባንክ አስታውቋል። ካሪን ደግሪዊል እና ተቋማቸው የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን መፍትሄ ያጣው ቀውስ አሁንም ዜጎችን ለስደት መዳረጉን ይቀጥላል የሚል ስጋት ገብቷቸዋል። እንደ አለመታደል ሆኖ ግጭቱን ለመፍታት የሚደረገው ጥረት ሲመክን ተመልክተናል። የሰብአዊ ቀብስም አስከፊ እየሆነ ነው። አሁንም የመኖሪያ ቀያቸውን ጥለው ወደ ጎረቤት አገሮች የሚሰደዱ ደቡብ ሱዳናውያን ቁጥር እየጨመረ ነው። በመጪዎቹ ጊዜያትም ይህ ቁጥር ይጨምራል የሚል ስጋት አለን። ከፍተኛ ቁጥር ያለው ስደተኛ ለመቀበል ራሳችንን እያዘጋጀን ነው። በኢትዮጵያ እና በኬንያ የስደተኞች መጠለያ ጣቢያዎችን እያዘጋጀን ነው። በደካማ ኢኮኖሚ ስርዓትነትና የኑሮ ውድነት ውስጥ የምትዋዥቀው ደቡብ ሱዳን ለ18 ወራት ለዘለቀው ጦርነት መፍትሄ መፍጠር ተስኗታል። ነገ የሚከበረው የነፃነት ውጤትም ለብዙዎች ከንቱ ነው።